በፍርድ ቤት ጥፋተኛ ባልተባሉ ሰዎች ላይ በመገናኛ ብዙሃን የጥፋተኝነት አስተያየት መስጠት ተገቢ አይደለም ሲሉ የተቃዋሚ ፓርቲዎች የጠቅላይ ሚኒስትሩን ንግግር ተቃውመዋል። የጸረ ሽብር ሕጉ በፓርላማ የወጣ ቢሆንም በሕጋዊ መሠረት እስኪሰረዝ ድረስ እንደሚያስከብሩት የገለጡት የተቃዋሚ ፓርቲዎች በአፈጻጸሙ ያላቸውን ቅሬታ አሰምተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን የሰጡትን አስተያየት መነሻ በማድረግ የተቃዋሚ ፓርቲዎቹን ያነጋገራቸው እስክንድር ፍሬው ተከታዩን ከአዲስ አበባ ልኮልናል። ሰሞኑን በሰጡት መግለጫ ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ጉዳዮችን የዳሰሱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሽብር ተጠርጥረው ስለታሰሩ ሰዎችም ጠቅሰዋል። በህጋዊነት ተመዝግበው በሚንቀሳቀሱ ፓርቲዎች ውስጥ ተሸሽገው ከሽብርተኛ ድርጅቶች ጋር ግንኙነት እንዳላቸው የተጠረጠሩ መሆናቸውን የተናገሩት እርምጃውም ምንም አይነት ሽፋን ከተጠያቂነት የማያደን መሆኑን ያመላከተ መሆኑን አስረድተዋል። በጠቅላይ ሚኒስትሩ ማብራሪያ ላይ አስተያየት የሰጡ የተቃዋሚ ፓርቲ መሪዎች ቅሬታቸውን ገልጸዋል። የጠቅላይ ሚኒስትሩ ማብራሪያ በፍርድ ቤት ጥፋተኛ ባልተባሉ ሰዎች ላይ አስተያየት የሰጠ መሆኑን የተናገሩት የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር ግዛቸው ሽፈራው ናቸው። መጀመሪያ ከህግ አካሄዱ ትክክል ነው ወይ ነው። እነዚህ ሰዎች ሊጠረጠሩ ይችላሉ፣ ግን ጥርጣሬው ናቸው ማለት አይደለም። በመንግስትም በኩል ሆነ በፍትህ አካላቱ እኔ እዚህ ላይ ማስመር የምፈልገው አንድን ዜጋ በጥርጣሬ በፖለቲካ ፓርቲዎችም ወይንም በሚዲያ ስር ተከልለው ከሽብርተኞች ጋር ግንኙነት ጋር አድርገዋል የሚለው ነገር ማስረጃው ነው የሚወስነው እንጂ አንድ የመንግስት ሹም ወይም ጠቅላይ ሚኒስትሩ ወይም ሌላ ናቸው ማለቱ ትክክል አይደለም። ይሄ የፍርድ ቤት ውሳኔ መሆን ነው ያለበት። ነው እና በማስረጃ ሳይኖራቸው እንደዚሁ ፖለቲካዊ በሆነ ሁኔታ ማድረጉ ትክክል አይደለም። ነው የጸረ ሽብር ሕጉ በፓርላማ በመውጣቱ ሁሉንም እንደሚገዛ ያስታወሱት አቶ ገዛቸው አተገባበሩ ላይ ግን ቅሬታቸውን ገልጸዋል። መሰረቱ ማንኛውም አዋጆን የወጣን ህግ እንዳገሪቱ ሁኔታ ማክበር አለብን። ያ ህጉን ማሰረዝ ነኝ እንጂ መተላለፍ አይቻልም። ምክንያቱም የሀገሪቱ ህግ ሆኖ ወጥቷል። ነገር ግን በእኛ አመለካከት ይሄ ህግ የፖለቲካ መሳሪያ ወይም ከገዢው ፓርቲ የተለየ ሀሳብ ያላቸውን ፓርቲዎች እና ጠንከር ያሉ ፓርቲዎችና ዜጎችን ለማፈን ስራቸውን ለማስቆም የተደረገ ብለን የሚል እምነት አለን። ሌላው አስተያየት ሰጪ የመድረክ ዋና ጸሐፊና የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር የቀድሞ የፓርላማ አባል ገብሩ ገብረ ማርያም ናቸው። ይህንኑ የፓርላማ ቆይታቸውን በማስታወስ ጠቅላይ ሚኒስትሩን የቀድሞ ባልደረባዬ ሲሉ የገለጹት አቶ ገብሩ ተመሳሳይ ቅሬታ አንጸባርቀዋል። የተሳሳተ መልስ ነው የሰጡት። በጣም አዝናለሁኝ። እኚህ ሰው በአካደሚክ እውቀታቸው የተከበሩ ሰው ናቸው። ነገር ግን አወዛጋቢ በሆነ ፖለቲካ ውስጥ በተለይም በዚህ ወቅት ከተቃዋሚ ፓርቲዎች ጀርባ ብለው የሚሉን ነገር እኛ አይገባንም። ኢህአዴግ ውስጥ አሁን እነሱ በሚሉት ቋንቋ እንኳን ሽብርተኛ እንበል ኢህአዴግ ውስጥ ላለመኖሩ እርግጠኛ ናቸው። እኚህ ሰው ኤክስሬይ አላቸው እናት በሰላማዊ መንገድ ሀገር ውስጥ የሚንቀሳቀሱት ፓርቲዎች ውስጥ ብቻ ማለት ይቻላል እነሱ በሚሰጡት ዲፊኒሽን ኦፍ መግለጫ እንኳን ብንወስድ እንዲሁ ዝም ብሎ መፈረጅ አግባብነት የሌለው ነገር ነው። እኔ በጣም አዝናለሁ፣ የቀድሞ የስራ ባልደረባዬ እንዲህ አይነት ቋንቋ ሲናገሩ ልብ የሚሰብር ነገር ነው። እኛ ኮ በሰላማዊና በሰላማዊ መንገድ ብቻ እንደምንታገል ባለፉት አመታት አረጋግጠንላቸው ጠቅላይ ሚኒስትር ኃይለማርያም በሰሞኑ ማብራሪያቸው ኢትዮጵያን ለማተራመስ ከኤርትራ ተነስቶ እስከ ሶማሊያ፣ ሱዳንና ኬንያ ድረስ የተዘረጋ የሽብር መረብ መኖሩን አስታውሰዋል። ወቅታዊው ጉዳይ መታየት ያለበትም ይህንኑ መረብ ለመበጣጠስ እየተሰራ ካለው ስራ አንጻር መሆኑን ተናግረዋል። በየትኛውም ሙያና ፓርቲ ውስጥ መገኘትም ከተጠያቂነት አያድንም ሲሉ አስጠንቅቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ